ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ግዜ ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። የምሽቱ የጋቢና ጉዞ በአስራ ሰባት ዓመቱ የሁለተኛ ደረጃ ተማሪ የሆነው በተሰራ መኪና ይሆናል። ዛሬ መኪና ሰርቷል። የ17 ዓመቱ ወጣት ወጣቱ ስሙ ናሆም ደምላሽ በጋቢና አሳፍረነዋል። አራት እግር አላት፣ ስፒዷ ደግሞ አምስት ነው። በቃ አንድ መኪና ያለውን ሁሉ አላት በሌላኛው ዘገባ በየዓመቱ የሚደረገው የጉማ ፊልም ሽልማትን የተመለከተም ዘገባ አለን። የጉማ ፊልም ሽልማት ውድድር ዓላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው። ከዚሁ ከኒውዮርክ ደግሞ ማለት ከዩናይትድ ስቴትስ ኒውዮርክ የሶስት ኢትዮጵያውያን የፎቶና ዲጂታል ጥበበኞችን ስራ ለእይታ ያበቃ ዝግጅት ይዘናል። ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበረከት እንደሚቻል በእርግጠኝነት መናገር እችላለሁ። አስተያየቶቻችሁን በዝግጅቶቻችን ላይ ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። ሀሽታግ ጋቢና ቪኦኤን በመጠቀም እንድትከታተሉን እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድ ማስተሻገሩ ዜና እናስቀድም። እየተከታተላቸው የምትገኙት ጋቢና ቪኦኤ ዜናዎቻችን እነሆ። ባለፈው ቅዳሜ እሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ እስከ 245 የሚደርሱ ፍልሰተኞች ሳይሞቱ እንዳልቀሩ ስጋት መኖሩን የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት አስታወቀ። የዩኤንኤችሲአር አጋር የሆነው ድርጅት ዓለም አቀፉ የሕክምና መስሪያ ቤት እንደገለጠው አደጋው የደረሰው ባለፈው እሁድ 163 ሰዎችን የያዘው መርከብ በሊቢያ ወደብ በተገለበጠበትና ሰዎቹ በሞቱበት የደረሱበት በጠፋበት ጊዜ ነው ስድስት ሰዎች በሊቢያ የወደብ ጠባቂ ዘቦች ህይወታቸው እንደተረፈ የሚገልጥ መረጃ ከአንዲት ሴት ማግኘቱንም ይኸው መስሪያ ቤት አስታውቋል። ከሊቢያው አደጋ ቀጥሎ ሜዲትራኒያን ባህር ላይ በደረሰው የመርከብ መገልበጥ ሌሎች ሰማኒያ ሁለት ሰዎች ሳይሞቱን እንዳልቀሩም ተገልጿል። ዓለም አቀፉ የፍልሰተኞች መስሪያ ቤት ድርጅት አይኦኤም በበኩሉ ሁለት ጊዜ በደረሰ የመርከብ መገልበጥ አንድ መቶ ዘጠና ሰዎች መሞታቸውን አመልክቷል። ዩኤንኤችሲኢ በ ሲአር በዛሬ ዕለት እንዳስታወቀው ደግሞ በዚህ አመት ብቻ የሜዲትራኒያን ባህርን ለማቋረጥ የሞከሩ 130 ሰዎች በላይ ህይወታቸውን አጥተዋል። የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይክል ፍሊን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሃውስ አስጠንቅቅ ያለው ሲሉ የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ህግ ሳሊ የትስ ተናገሩ። የትስ በትናንትናው ዕለት በሴኔቱ የፍትህ ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ለዋይት ሃውስ ማስጠንቀቂያውን የሰጠሁት ማይክል ፍሊን በዩናይትድ ስቴትስ ከሩሲያው አምባሳደር ጋር ስላላቸው ግንኙነት ዋሽተዋል በሚል በፕሬዚዳንት ትራምፕ ከመባረራቸው ሁለት ሳምንታት በፊት መሆኑን አስረድተዋል። ወደ ሶማሊያ ስናመራ በአይን መስካሪዎች ገለጣ መሰረት ዛሬ ማክሰኞ ደቡባዊ ምዕራብ ሶማሊያ ውስጥ በመንግስት ወታደሮች እና በእስላማዊ አማጽያን ኃይሎች መካከል በተካሄደ ውጊያ በትንሹ አስራ ሶስት ሰዎች ተገድለዋል። ውጊያው የተቀሰቀሰው እስላም አማጽያኑ ከሞቃዲሾ ሰሜን ምዕራብ ከምትገኘው ባይዶዋ፣ የ35 ኪሎ ሜትር ርቀት ላይ ጉፍጓድ ወረዳ ውስጥ የሚገኘውን የሶማሊያውን ብሔራዊ ጦር ሰፈር ባጠቁበት ወቅት ነው። ወደ አንድ መቶ ያህል የአማጽያኑ ኃይሎች ናቸው ከባድ መሳሪያና ሮኬት በመጠቀም በጦር ሰፈሩ ላይ ለአንድ ሰዓት የተካሄደውን ጥቃት የፈጸሙት። በስተመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ነገረቡ እዚህ ዋሽንግተን ዲሲ ውስጥ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው በሶሪያ ዩክሬንና በሌሎች ጉዳዮች ላይ እንደሚወያዩ ተገለጸ። በሶሪያ ጉዳይ ሚስተር ቴለርሰን አመጽ እንዲያበቃ፣ ለሶሪያ ሕዝብ የሰብአዊ እርዳታ አቅርቦት እንዲደርስ፣ ግጭቶች በፖለቲካ ውይይት እንዲፈቱ በሚሉ ነጥቦች ላይ እንደሚያተክሩ የውጭ ጉዳይ ሚኒስትር ትናንት ሰኞ ያወጣው መግለጫ አመልክቷል። ይህ የውጭ ጉዳይ ሚኒስትር መግለጫ ይፋ የሆነው የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ሶሪያ ውስጥ የመረጋጊያ ቀጠና ለማቋቋም ሩሲያ ያወጣችውን እቅድ ዩናይትድ ስቴትስ በንቃት ትከታተለዋለች ካሉ በኋላ ነው። እንግዲህ ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን እንመልሳችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኤ ሪ በነጆ ከተማ ናሆም ደመላሽ የተባለ የአስራ አንደኛ ክፍል መሰናዶ ተማሪ አንዲት በአራት ጎማ የምትንቀሳቀስ መኪና እቤት ውስጥ ገጣጥሞ ሰርቷል። መኪናዋን ገጣጥሞ እንድትሄድ ለማድረግ ዘጠና አምስት ሺህ ብር መፍጀቷን የተማሪው ቤተሰቦች ይናገራሉ። የወጣቱ የፈጠራ ስራም በኢትዮጵያ ሳይንስና ቴክኖሎጂ ተመዝግቦ የባለቤትነት መብት አግኝተዋል ብለዋል። ጽዮን ግርማ ወጣቱና ቤተሰቦቹን አነጋግራ ተከታዩን ዘገባ አጠናግራለች። በምዕራብ ሐረርጌ በነጆ ከተማ ተወልዶ ያደገው የ17 ዓመቱ ናሁም ደመላሽ ለቤተሰቦቹ የመጀመሪያ ልጅ ነው። እስከ 15 ዓመቱ ያደገው አያቱ ጋር ነው። ከህፃንነቱ ቤት ውስጥ ያለውን ብረትና እንጨት እየሰባበረ በመገጣጠም ሲለማመድ እንዳደገ እርሱና ቤተሰቦቹ ይናገራሉ። የስድስተኛ ክፍል ተማሪ እያለ ከእንጨት በፔዳል የሚነዳ መኪና መሰል ነገር ሰርቶ ትምህርት ቤት ውስጥ አሳየ። ዘጠነኛ ክፍል ሲደርስ ደግሞ ሶስት ጎማ ያላት በፔዳል የምትነዳ ባጃጅ ሰራ። አሁን ደግሞ አራት እግርና ሞተር ያላት በነዳጅ የምትሰራ መኪና ቤት ውስጥ ገጣጥሟል። ናሆም በዛሬው ዕለት ስናነጋግረው በሳይንስና ቴክኖሎጂ አማካኝነት ለተዘጋጀው የፈጠራ ስራ ውድድር አዲስ አበባ እንደሚገኝ ገልጾልናል። መኪናዋን ለመገጣጠም የገዛው ሞተር ብቻ እንደሆነ ገልጾ፣ ሌላውን ነገር ግን እቤት ውስጥ እየበየደ እንደሰራ ይናገራል። አራት እግር አላት። ስፒዷ ደግሞ አምስት ነው። በቃ አንድ መኪና ያለውን ሁሉ አላት። ልዩ ያለው በቃ መኪና ነገር መኪና ስላለ ስለመኪና መኪና ነገር በቃ መንዳትም መኪናውን በቃ በጣም ነው የምወደው መኪና። ለዛ ነው በቃ የፍረት። አሁን ቤተሰቦቹ በነጆ ከተማ በልብስ ንግድ ላይ እየተሰማሩ እንደሆኑ ገልጾ የሚሰራው ስራ ይሳካለት አይሳካለት ሳያውቁ ገና ከጅምሩ ድጋፍ ስለሚያደርጉለት አመስግናቸዋል። እኛ ቤት ነበረ እኔ መንዳት ሳልጀምር በፊት ማለት ነው። እኛ ቤት ነበረ። እሱን እንትን አድርጌ ነው ቢዛ አድርጌ ነው በቃ የጀመርኩት ለመጫወጫም ለምናምን ብለን ነው የምሰራው። አለ አለ በልጅነት ጊዜ ያኔ እንዲህ እንዳለ አራት ጎማ ከእንጨት ነው የሰራት በመጀመሪያ ጊዜ ማለት ከእንጨት አራት ጎማ ያለው መኪና ሰርቼ አራት ሰው ጭኖ ለመሄድ አቅም አለው። አባቱ አቶ ደመላሽ ባጫ ልጃቸው ገና ከልጅነቱ የሚያደርገውን ጥረት አይተው እንዳበረታቱት ይናገራሉ። ከአሁን በፊትም አንዴ ሰርቶ ነበረ በሀይ ስኩል የባጃጅ ነገር ሶስት ሆና በፔዳል ላይ የምትንቀሳቀስ ነበረች። ያኔ ከዛ ተነስተን ልጁ ራይ እንዳለ አወቅ አወቅነ፣ እና ቀጣይ ደግሞ በኢንጂን የሚንቀሳቀስ ይሰራለሁ አለ። ሁሉም በራሱ ፈጠራ ሰርተዋል፣ እና ሻንሲ ሁሉ በራሱ ከረሶሪያ ድረስ በራሱ በቃ በፈጠራ ሰራ። ሁሉ ነገር ከመኪና የምንጎለው ነገር የለም። ስፒዶሜትር ራሱ ይቆጥራል፣ ጅ ማለት ሁሉ ክላክስ ከፍሬቻ ድረስ አለው። የፈረንጆች መኪናም የምለይበት የኋላ ላይም አምስት ማርሽ አለው። የፈረንጆች አንድ ነው የትላል። እስካሁን አምስት ማርሽ ያለው አላየ። እንግዲህ መኪና ነድቻለው ጥቂት ጊዜ እና የኋላ ማርሽ አምስት ነው አለ የፊት ማርሽም አምስት ነው አለ። ራ ያለው ራዩ ደግሞ ትልቅ ስለሆነ ራዩን እናሳካለን ብለን ነው እንግዲህ እዚህ ደረጃ ደርሰዋል። እናቱ ወይዘሮ ሃይማኖት እንዳለው ስለልጃቸው ሲናገሩ በትምህርቱ በጣም ጎበዝ የደረጃ ተማሪ፣ በጸባዩ የተመሰገነ እና ወደፊት በስራው ከፍተኛ ደረጃ መድረስ እንደሚፈልግ አይተው በየጊዜው የገንዘብ ድጋፍ እንዳደረጉለት ይናገራሉ። ብዙ ነው፣ ወደ ዘጠና አምስት ሺህም ደርሰዋል። እኛ ያላሰምነውን ስንት ነገር አለ፣ ይበላሻል፣ ይቀየራል፣ በቃ እያል እያል ከዛም በላይም ሊሆን ይችላል። አባቱ እንደነገሩን መኪናዋ በነጆ ከተማ መነዳት ተጀምራለች። እየሞከሯት እንደሆነም ነግረውናል። እርሳቸውም ሞክረዋታል። አዎ እኔም ነድቻለሁ። ትንሽ አንድ ቀን ነድቻ አለው አሳይቶኝ፣ አብረን ነበርነ። ጓደኞችም እያሳፈረ ነው። በጣም ደስታ ተሰምተውኛል። ከብሩ በላይ እንዳው በጣም ስማችንን አነሳ በዚህ ምክንያት ደስ ብሎናል በጣም። ዛሬ በአስራ ሰባት አመቱ የአስራ አንደኛ ክፍል ተማሪ ያለ ቤት ውስጥ የገጣጥማትን መኪና ወደፊት አሻሽሎ ለገበያ መቅረብ የሚችል መኪና የመስራት ተስፋ እንዳለው ገልጾልናል። ወደ ተከታዩ ዘገባችን ስናልፍ በየአመቱ በየካቲት ወር የሚደረገው የጉማ ፊልም ሽልማት በዘንድሮውም በሚያዝያ 23 ቀን ለፊልም ባለሙያዎች ሽልማትን አበርክቷል። አብሮ የመስራት ባህል እንዲያዳብሩ፣ አንዳቸው ከአንዳቸው መማር እንዲችሉ፣ እንደዚሁም ደግሞ የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም ኢንዱስትሪው እንዲገቡ ሙያተኞችን ለመሸለም ነው ያሰበው። በዘንድሮውም በአዲስ አበባ በብሔራዊ ትያትር በተደረገው የ የዚህ የፊልም ሽልማት ላይ ለእይታ የቀረቡ ኢትዮጵያዊ ፊልሞችን በትወና ብቃት፣ በምስልና ድምፅ ቅንብር፣ በማጀቢያ ሙዚቃ፣ በፊልም ጥራትና በፊልም ጽሑፍ እንደዚሁም ዝግጅት ምርጥ ተብለው የተመረጡትን ሸልሟል። የዘንድሮ ምን ይመስል ነበር? የጉማ ፊልም ሽልማት መስራችና አዘጋጅ ዮናስ ብርሃነ መዋን ጨምሮ በዝግጅቱ የተሸለሙትን ባለሙያዎች መስታወት አረጋው አነጋግራለች። ዮናስ ብርሃነ መዋ ከ13 በላይ ሙሉ ፊልሞችን ሰርቶ ለተመልካች አቅርቧል። በተመልካች ልብ ውስጥ ተቀርጸው የቀሩት በእውነተኛ ታሪክ ላይ ተመስርቶ የተሰራው ሄርሜላ ባለታክሲው፣ ታክሲው መካኒኩና ማክቤል ተጠቃሾች ናቸው። በርካታ የሙዚቃ ቪዲዮ ክሊፖችና ቁጥራቸው ትንሽ የማይባሉ የቴሌቪዥን ማስታወቂያዎችን በመስራት ችሎታውን አስመስክሯል። በዩናይትድ ስቴትስ ሳን ፍራንሲስኮ ስቴት ዩኒቨርሲቲ በፊልም ዝግጅትና ፊልም አመራር ዲግሪውን አግኝቷል። ከተጠነሰሰ አስር ዓመት የሆነው ይህ የሽልማት ዝግጅት ጉማ የፊልም ሽልማት በሚል ሙያተኞችን መሸለመ ከጀመረ አራት ዓመታትን አስቆጥሯል። ዮናስ ብርሃነ መዋ የጉማ ፊልም ሽልማትን አላማ እንዲህ ይገልጻል። የጉማ ፊልም ሽልማት ውድድር አላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው። ጉማ አስራ ስምንት ያህል ካታጎሪዎች አሉት ወይም ምድቦች አሉት። ከዛ ውስጥ አንደኛው የህይወት ዘመን ካታጎሪ ውድድር ያልሆነ ካታጎሪ ነው። ከዛ በተቀረ ግን አስራ ሰባቱ በሙያተኞች እና በህዝብ የሚዳኙ ካታጎሪዎች ናቸው። ከእነዚህም ውስጥ በዳይሬክቲንግ፣ ኤዲቲንግ፣ ትወና በሴትም በወንድም፣ ሲኒማቶግራፊ፣ ሚውዚክ ስኮሪንግ እያለ ይቀጥላል። እያንዳንዱ ዳኝነት የሚሰጠው በራሱ ሙያ ውስጥ ባሉ ሰዎች ብቻ ይሆናል። ለምሳሌ ዳይሬክተሮች ዳይሬክቲንግን፣ ኤዲተሮች በኤዲቲንግ ላይ አስተያየት ወይም ደግሞ ድምፅ እንዲሰጡ እናደርጋለን። ዳኞቹ እዚሁ ሀገር ውስጥ ያሉ ሙያተኞች የኢትዮጵያ ፊልም ኢንዱስትሪ ላይ ወይም አሁን ያለው እንቅስቃሴ ላይ በመስራት ያሉ ሙያተኞች ናቸው የሚዳኙት። እነዚህ ዳኞች የተመረጠላቸውን ፊልሞች የውሃ ሲኒማ እንዲያዩ ፕሮግራም ተመቻችቶላቸው አይተው መርጠው ከእጮቹ ደግሞ መጨረሻ ላይ አሸናፊዎቹን እንዲመርጡ ተደርጎ ነው ያሳወቅ ነው። በዘንድሮ የጉማ ሽልማት ላይ ለውድድር የቀረቡት ፊልሞች ምን ያህል ነበሩ? እኛ የደረሰን መረጃ ከየሲኒማ ቤቱ ምን ያህል ፊልሞች በባለፈው አመት ላይ ለህዝብ እይታ ቀርበዋል የሚለውን ስናጠራ ወደ መቶ ሀያ ፊልሞች አካባቢ በአመት ውስጥ ለህዝብ እንደቀረቡ መረጃ ደርሶናል። አክቹዋሊ ከመቶ ሀያ በላይ ናቸው እኛ ጋር መጥተው የተመዘገቡት ሰባ አንድ ያህሉ ናቸው። ከሰባ አንድ ውስጥ ደግሞ ለውድድሩ በቅተው በዳኞች መዳኘት የቻሉት አስራ ስምንቱ ናቸው። አስራ ስምንቱን ይዘን ውድድር ውስጥ ገባን። ከአስራ ስምንቱ አስራ ሰባቱ እጩ የመሆን እድል አጋጥሟቸዋል ማለት ነው። ዳኞቹ በመጀመሪያ ሲመረጡ በምን ብቃት ነው ተመዝነው የሚቀመጡት ለዳኝነት? የፊልም ኢንዱስትሪው ላይ ምንም አይነት በምንም አይነት መልኩ የተሳተፉ በተለይ ልንዳኝባቸው ባዘጋጀናቸው መስፈርቶች እና ካታጎሪዎች ውስጥ የሰሩ ሙያተኞች በሙሉ እንዲዳኙ ክፍት ነው። ይህም በመሆኑ በመጀመሪያው አመት ላይ ወደ ሰማኒያ ሰባት ዳኞች አካባቢ ነው ተሳትፈውልን የነበረው። በሁለተኛው ላይ ከመቶ በላይ ተሳትፈዋል። በሶስተኛው ላይ ወደ መቶ ሀያ አካባቢ ተሳትፈዋል። በዚህ አመት ደግሞ ሰማኒያ ሰባት ዘጠና ሶስት አካባቢ ዳኞች ተሳትፈዋል እና ዳኞቹን የምንሰበስበው እዚሁ ሀገር ውስጥ ካሉ ሙያተኞች ነው ማለት ነው። እንግዲህ ከባለፉት አስር አስራ አምስት ዓመታት ስናስተያየው በዚህ በዲጂታል የፊልም ዘመን ላይ የቴክኒክ ብቃት በጣም ጥሩ አይነት እድገት አይተንበታል። አሁን ቅድም ሽ እንዳረግሽው ድምፅም፣ መብራት ላይ፣ ኢፌክት ላይ የተለያዩ ከቴክኒካል ነገር ጋር በተያያዙ መንገዶች የሚሰሩ የፊልም ስራዎች በሙሉ ጥሩ አይነት ነገር እያየንባቸው ነው። የወጡት አዳዲስ ሙያተኞች ጥሩ የፈጠራ ችሎታ ይዘው እየመጡ ነው። በደንብ ኤክስፐሪመንት ያደርጋሉ። ኦንላይን ላይ ቱተሪንግ አለ፣ እሱን ያያሉ። በዛ መሰረት ኤክስፐሪመንት ያደርጋሉ፣ ፕራክቲስ ያደርጋሉ እና ጥሩ ጥሩ ነገር እንድናይ ሆነናል። ያን ያህል ቢራመድም ቴክኒካል በሆነው ነገር ፊልሞቻችን ስክሪፕት ላይ በትወና ብቃት ላይ ስክሪፕት ላይ ስንመጣ በስትራክቸር፣ በዳያሎግ፣ በፍልስፍና በእንደዚህ አይነት ነገሮች ላይ ያለን ብቃት ግን ብዙ አልተራመደም። ድሮ ከነበሩት ሲኒማዎች ያሽቆለቆለ አይነት ነገር ይስተዋላል። ሰው ቴክኒካል ነገሩ አድጓል፣ በሌላ መልኩ ግን ዝቅ ብሏል። በጉማ የፊልም ሽልማት መባ የተሰኘው ሙሉ ፊልም በአስራ አራት የሙያ ዘርፍ እጩ ሆኖ ነበር በምስል ጥራት ምርጥ ተስፋ የተጣለባት ተዋናይት ምርጥ ሜካፕ ና ምርጥ የሴት ተዋናይት በጠቅላላው በአራት ዘርፍ ተሸላሚ ሆኗል የመባ ፊልም ደራሲና ዘጋጅ ቅድስት ይልማ ከዚህ ቀደም ረቡኒ በተሰኘው ሙሉ ፊልሟ ከባለፈው አመት የጉማ ፊልም ሽልማት ከፍተኛውን ቁጥር አግኝታ ነበረ መባ የተሰኘው ፊልም በተመልካች ዘንድ ተቀባይነቱ እንዴት ነበር ትገልጻለች ተመልካች ጋር በጣም በሚገርም ሁኔታ መባ የዛሬ አመት አካባቢ በጣም ተቃውሞ ያስነሳ ፊልም ነው። በነገሮች ላይ በተለይ ዶክተሮች አካባቢ በጣም ተቃውሞ ነበረ እና ኦዲየንስ እና ባለሙያ የተጣላበት ፊልም ነው። ያዩት ሰዎች አንድ ሰሞኑን ሚዲያን ሸፍኖ ነበር። በተለይ ጋዜጦች ላይ ዶክተሮች ጽፋሉ፣ ተመልካች ይመልሳል ያየው ሰው እና ብዙ ክርክር ያነሳ ስራ ነበረ እና ለእኔ ደስ ብሎኛል። ያው እንግዲህ አንድ የአርት ኪነ ጥበብ ሰው ስትሆኜ አንዱ አላማሽ ምንድን ነው ሕዝብን የሚያነጋግር ስራ ማምጣቱ ጥሩ ነው ብዬ አስባለሁ። እና ለእኔ እንግዲህ በእውነት ለመናገር እንግዲህ ከሰራዋቸው ስራዎች ሁሉ በጣም ሞራል የሆነኝ አበረታቻ አበረታቻ አስተያየት የሚያገኘውበት ፊልም ነው መባ። ፊልምሽን አይቶ ላንች የሚመልስልሽ ሰው ካለ ያንን ሰው ነክተሸዋል ማለት ነው ሚዲያ ላይ እስከ መወራት እስከ መጽሐፍ ከተደረሰ ለእኔ ደስ ብሎኛል። ምክንያቱም ትላልቅ ባለሙያዎች ነበሩ በጣም ሲጽፉ የነበረው ሲቃወሙ የነበረው እና ከዛ በኋላም ለአእምሮ ህሟን ይደረግ የነበረው እንክብካቤ ሚዲያ ፊልም መባ ከወጣ በኋላ ሚዲያ ላይ ሽፋን መሰጠት ተጀመረ፣ ትኩረትን መሰጠት ተጀመረ። እና እንግዲህ አንዳንዴ መጠቆም አደለ የኛ የእኛ ድርሻ፣ ጠቁመሽ ሰዎች እንዲነቃቁ ማለት እንደዛ አድርጓል ብዬ አስባለሁ። መባ ፊልም እና ውጤታ በጣም ማስበው ፊልም ነው። እኔ በራሴ አስተያየት ማለት ነው። የፊልም ትወና የመጀመሪያው በመሆነው የነገን አልወለድም ፊልም ላይ ዋና ገጸ ባህሪውን በብቃት በመተወን ብርሃኑ ድጋፌ በምርጥ ተስፋ የተጣለበት ተዋናይና በምርጥ ተዋናይነት በዘንድሮ የጉማ ፊልም ሽልማት ተሸላሚ ነበር። ይህ የፊልም ሽልማት መኖሩ በራሱ ትልቅ ጅምር እንደሆነ ይናገራል የነገን ዝግጅት ማዘጋጀት በጣም ከባድ ነገር ነው። ትልቁ ነገር ግን ማሸነፍ መሸነፍ አይደለም፣ ወይም መሸለም አለመሸለም አይደለም። የተሰሩት ስራዎች ሁሉ እውቅና ተሰጥቷቸዋል፣ ኤክስፖዥር አግኝተዋል። በአመቱ ውስጥ የወጡት ስራዎች እነዚህ ናቸው ተብለው ህዝብ ዘንድ ደርሰዋል። በዛ ላይ ደግሞ ሙያተኛ ተከብሮ ነው ያመሻው። ስለዚህ ይሄ ነው ትልቁ፣ ቢግ ፒክቸሩ ይሄ ነው። የነገን አልወልድም አሸነፈ ወይ፣ ብርሃኑ ድጋፊ ያሸነፈ ወይ ሌላ እንደዚህ ያደረገ ብቻ አይደለም ፕሮግራሙ አላማ። አርቲስቱን ሙያተኛውን በአመት አንዴ እንኳን የሚያሰባስቡ እንዲህ አይነት ዝግጅቶች አሉ፣ እኒያ የሚያከብረው አሉ፣ ሪኮግናይዝ የሚያደርጉ አሉ ለተሰሩ ስራዎች ይሄ ነው ትልቁ ምስል የሚታየው። አብርሃም ገዛህኝ ከዚህ ቀደም ሚዜዎቹ የሎሚ ሽታና በቅርቡ ደግሞ የነገን አልወለድም የተሰኙ ሙሉ ፊልሞችን አዘጋጅቶ ለይታ አቅርቧል። አምና በተደረገው የጉማ ፊልም ሽልማት ላይ የሎሚ ሽታ በተሰኘው ፊልሙ በርካታ ሽልማቶችን አግኝቷል። በዘንድሮም የነገን አልወለድም በተሰኘው ፊልሙ በ11 ዘርፍ እጩ ሆኖ በምርጥ የሙዚቃ ስኮር፣ በምርጥ ረዳት ተዋናይ፣ በምርጥ ተስፋ የተጣለበት ተዋናይና በምርጥ ተዋናይ፣ በምርጥ የፊልም አዘጋጅ የአመቱ በምርጥ የአመቱ ምስል በአጠቃላይ በስድስት ዘርፎች ተሸላሚ ሆኗል። ስለ ፊልም ኢንዱስትሪው እና የሽልማት አካሄድ አስተያየቱን ሰጥቷል። አሁን በተናጠል ግለሰቦች ናቸው የፊልም የሚባለውን ነገር ኢትዮጵያ ውስጥ እንዲኖር ያደረጉት ማለት ነው። በመንግስት ደረጃ ፖሊሲ የሚባል ነገር የለውም። ያ ማለት ነው ማለት መሪ የለውም ማለት ነው። በዚህ ብዙ ለምሳሌ አምና ብቻ ወደ መቶ አስራ ሶስት ፊልሞች ተሰርተዋል። ይሄ ነገር ወደ ጎረቤት ወደ ታይ ስቶች አንዳንድ ሀገሮች ላይ አራትም እንኳን ከንድ ተደርጎ መስራት የማይችሉበት ሀገሮች አሉ በግለሰብ ደረጃ ሁሉ ፊልም የተሰራ ይሄን ነገር ሰብስቦ አቅጣጫ የሚያስየው ኢንቲቲ የለን እንደ ኢንቲቲ ማለት ስለዚህ ዞሮ ዞሮ ዋናው ፒክቸር እንደነዚህ ፊልሞች መኖራቸው እንደዚህ አይነት ሽልማቶች መኖራቸው ሳይሆን የሚመራው ሰው መኖር ነው ምንም ያውነ ከአስር በላይ ሙሉ ፊልሞች ላይ ተውናለች። እድል ወርቅ ጣ ሰው መባ በተሰኘው ፊልም ላይ ባሳየችው የትወና ብቃት የዘንድሮ ምርጥ የሴት ተዋናይት ሆና ተሸልማለች። ለይታ የሚቀርቡት ፊልሞች በተመልካች ዘንድ ተቀባይነታቸው ከፍ እንዲል የበለጠ መሰራት እንዳለበት ታምናለች። አሁን በእኔ አመለካከት ያለው ማርኬት ላይ ያለው ነገር ጥሩ ነገር እስከ ሰራሽ ድረስ በደንብ አለ። አንዱ በደንብ አለ፣ ኦዲየንስም አለ ምናምን ግን ኦዲየንስ ጋር የመሰላቸት ነው የተደጋጋሚ ነገሮች ሲሰሩ ምናምን ይሆናል አይደለ? ኤክስፔክት እንደሚደረጉ ሳይሆን ሲቀር ትንሹ የተመልካች ቁጥር በተለያየ ምክንያት ቀንሷል። ግን አሁንም ጥሩ ነገር ከተሰራ የማይታይበት ምንም ምክንያት የለም ብዬ ነው የማምነው እና ችግሩ ያለው እኔ ባለሙያ ጋር ነው ባይነኝ። ጥሩ ስራ ኦሪጂናል ስራ እኛ እንደ ስሜ፣ ሰው ይሄንን ነው የሚፈልገው ተብሎ ቀድሞ ሰው እንደሚፈልገው አርጎ ከመስራት ይልቅ በደንብ የነፍሳችንን ብንሰራ ጥሩ ነው ብዬ ነው ማምነው። ምክንያቱም ማርኬትን ለማስደሰት ብለሽ ስታስቢ ሁለቱንም ሳታገኛ እንዳንዴ ልታጪ ትችያለሽ እራስሽም ሳትደሰቺ ኦዲየንስን ሳይደሰትና፣ እሱ ጋር ነው እኔ ችግር አለ ብዬ ማምነው ነው። ይሄ እንደ እኔ ኦፒኒየን ነው እንዲወሰድ የምፈልገው። በየአመቱ የሚካሄደው የጉማ ሽልማት አብሮ የመስራት ባህል ለማዳበር የሙያ ልውውጡን ለማበረታታትና የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም እንዲገቡ ሙያተኞችን በመሸለም ከፍተኛ ስራ እየሰራ እንደሆነ ባለሙያዎቹ ይስማማሉ። ከልብ ከመነጥ ከእውነተኛ ስሜት እኔ ወድ ያለው ዲጄ ፋትሱን ለዜማው እናመሰግናለን። ዘሪቱንም እንደዚሁ ደግሞ ቀጥላ አንጀቴን በላሁ የሚለውን ዘፈን ብትዘፍንልን እንዴት ነበር? አንጀቴን በላሁ በላ አንጀቴን በላ። ዘሪቱ ዘፈነችው እንዴ? ብትዘፍ ነው ሀሳብ ነው ያቀረበት። ዲጄ የሚያጫውትልናል። ያኔ ወደ ተከታዩ ዘገባችን ስናልፍ ወደ ኒውዮርክ ነው የሚወስደን ከዓለም ዙሪያ ላለፉት አስራ ስምንት ዓመታት የተለያዩ የኪነ ጥበብ ባለሙያዎችን ስራ የሚያቀርበው የጥበብ ቤት ዘርቸር ጋለሪ የሶስት ወጣት ኢትዮጵያውያንን ስራ አቅርቧል። የአዲስ ፋይን አርትስ የፎቶና የዲጂታል ጥበበኞች መሳይ ኃይለ ልዑልና አብይ ሰለሞንና እንደዚሁም ደግሞ የጥበብ ቤቱን አደራጅ በኒውዮርክ ሱራፌል ሽፈራው አነጋግሯቸዋል። በአሳለፍነው ሳምንት በኒውዮርክ ከተማ ታላላቅ የስዕልና የፎቶ ኤግዚቢሽኖች ተከፍተው ነበረ። ከእነዚህ መካከል ሳሎን ዞርቻ የተሰኘ ጋለሪ ከኢትዮጵያ ድረስ አርት ጋለሪ ጋብዞ የሶስት ኢትዮጵያን አርቲስቶችን ስራ አቅርቦ ነበረ። ጎናሌ ዛርቸር እባላለሁ። በኒውዮርክ የሚገኘው የዛርቸር ጋለሪ ባለቤት ነኝ። ይህ ጋላሪ ከተከፈተ ዘጠኝ ዓመት ሆኖታል። ሳሎን ዘርቸር የተሰኘውን ኤግዚቢሽን ለ19ኛ ጊዜ አካሂደናል። የአፍሪካውያንን ስናካሄድ ግን የመጀመሪያ ጊዜያችን ነው። በማያያዝም እንደዚህ አይነት የስዕልና የፎቶ ኤግዚቢሽኖች ለአፍሪካ አርት ምን ያህል ጥቅም አለው ብዬ ጠይቅያት ነበር። ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበርከት እንደሚቻል በእርግጠኝነት መናገር እችላለሁ። አሜሪካኖች የአፍሪካ ዘመናዊ የስዕል ጥበብ ስለደረሰበት ደረጃ ገና በሚገባ ማወቅ አልጀመሩም። ስለዚህ ገና በደንብ ማስተዋወቅና መስራት ይጠበቅብናል። እነዚህን ሶስት አርቲስቶች ከኢትዮጵያ ድረስ ይዘው የመጣው አዲስ ፋይን አርት ጋለሪ ይባላል። ስሜ መሳይ ሀይለልዑል ይባላል። እኔና የስራ ባልደረባዬ ራኬብ ስሌ አዲስ ፋይን አርት ጋለሪን አዲስ አበባ አቋቋምን። አሁን ደግሞ የምንገኘው ኒውዮርክ ነው። አፍሪካና ወይም ደግሞ ከአፍሪካ ውጭ ያሉ ጋለሪዎች ከአፍሪካን አርቲስቶች ጋር የሚሰሩ እነሱን በመጋበዝ እዚህ አንድ ላይ ሁላችንም አንድ ጋለሪ ውስጥ መጥተን ያሉ ልዩ ልዩ አርቲስቶቻችንን የእነሱን ስራ ለማቅረብ ነው። በጠቅላላ አምስት ጋለሪዎች ናቸው የሚሳተፉት ከናይሮቢ አርትላብ የሚባል አለ። እኛ ከአዲስ አበባ አለን። እንደገና ደግሞ አንድ ሌላ ጋለሪ ደግሞ ከደቡብ አፍሪካ የመጡ አሉ። እንደገና እናተ ጋለሪ ፍሮም ፓሪስ የመጡ አሉ። አንድ ደግሞ ሌላ እዚህ የምትኖር ደግሞ እሷም ፓርቲስፔት ታደርጋለች። እዚ ኒውዮርክ ነው ያለችው። እሷ ደግሞ የካሜሩን አርቲስት ስራ ይዛ ነው የመጣችው። ይሄን ደግሞ ጊዜ የተመረጠበት ዋናው ምክንያት በዚህ ሰሞን ብዙ ብዙ ትልልቅ አርፌሮች አሉ። ኒውዮርክ ፍሪዝ አለ፣ 154 ለንደን እነሱም እዚ ኒውዮርክ ይሳተፋሉ። እኛም ያንን አስበን በዚህ ጊዜ እዚህ ለመሆን ጥሩ ስለሆነ ብለን ነው። በዚህ ጋለሪ ላይ ከተሳተፉት አርቲስቶችና ፎቶግራፈሮች መካከል እንግዲህ ዛሬ አብይ ሰለሞንን ይዤዋለሁ። አብይ ሰለሞን ደግሞ ስለ ስራዎቹና ስለነበረው ጊዜ ሁሉ ያስረዳናል። ስሜ አብይ ሰለሞን ይባላል። ኢትዮጵያን ቤዝድ የሆንኩ ፎቶግራፈር ነኝ። አሁን እዚህ ይዤ የመጣሁት ስራ የላሊበላ ላይ የሰራሁት ሲሪዝ ነው። እና አንድም ይህንን ስራ እንድሰራ የገፋፋኝ ነገር ምንድነው ብዙ የላሊበላን ወይም የእኛን የተለያዩ ታሪኮችን የሚሰሩት ፎቶግራፈሮች ኢትዮጵያዊ ያልሆኑ ፎቶግራፈሮች ናቸው እና እኔ እንደ ቻለንጅ ከኔ ትንሽ በስታይል ደረጃ ከኔ ስራ ወጣ ያለ ቢሆንም ይህንን እንደ ቻለንጅ ወስጄ በስድስት ፎቶ የላሊበናን ታሪክ ለማስቀመጥ ነው ደረኩት። ወደፊት ሌላ አዲስ ፕሮጀክት አለኝ። አሁን አንደኛው ሲሪዝ እንደሚባለው ወርከርስ ይባላል። በሰራተኞች ላይ ነው እየሰራ ያለሁት ኢትዮጵያ ውስጥ ብዙ የፋብሪካ ውስጥ የሚሰሩ ሰራተኞች ወይም እነዚህ ኮንስትራክሽን ላይ ያሉ ሰራተኞች በእነሱ ላይ እየሰራሁት ያለው ፕሮጀክት አለ። አንዱ ኢንትረስቲንግ ይሆናል ብዬ እና ዶክመንት እያደረኩ ያለሁት ፕሮጀክት አንዱ እሱ ነው። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን ላኩልን። ፌስቡክ ላይ አት ቪኦኤ አማሃሪክ ሁልጊዜም ተከታተሉን። ሼር አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ንገሩ። አብራችሁ ጋቢና ቪኦኤን ፌስቡክ ላይ ተከታተሉ። ሀሽታግ ጋቢና ቪኦኤን በመጠቀም በትዊተርም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋው እንደዚሁም የኖክ ሰማ እግዜርነን፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።